በሰሜን ወሎ ዞን የመቄት ነዋሪዎች በአካባቢያቸው በደረሰው ውድመት ምክንያት የረሃብ አደጋ ማንዣብቡን ገልጸዋል። ከመፈናቀል እየተመለሱ ያሉትን ለመደገፍ በወር አንድ ነጥብ ሁለት ሚሊዮን ኩንታል እህል እንደሚያስፈልገው የአማራ ክልል የአደጋ መከላከልና ምግብ ዋስትና ኮሚሽን ገልጾ ሁኔታው ከአቅሙ በላይ በመሆኑ ኢትዮጵያውያን ሁሉ እጆቻቸውን እንዲዘረጉ ጥሪ አቅርቧል። አስቴር ምስጋናው ተጨማሪ አላት። አስራ አንድ ነጥብ አራት ሚሊዮን ሰዎች አስቸኳይ የምግብ እህል እርዳታ እንደሚያስፈልጋቸው በተደጋጋሚ ሲገልጽ የቆየው የአማራ ክልል መንግስት የመከላከያ ሰራዊቱ በተቆጣጠረባቸው አካባቢዎች ኑሮን አንድ ብለው የጀመሩ ሰዎች የረሃብ አደጋ እየገጠማቸው መሆኑን እያስታወቀ ነው። ወይዘሮ ሰብለሰጡ በሰሜን ወሎ ዞን መቄት ወረዳ ፍላቂት ከተማ ነዋሪ ናቸው። ከተማው በህወሀት ቁጥጥር ስር ሲወድቅ አካባቢያቸውን ለቀው ለአራት ወራት ያህል ወደ ገጠራማው አካባቢ እንደቆዩ ይናገራሉ። ከተማው ነጻ ሲወጣ ወደ ቀያቸው ቢመለሱም ንብረታቸው ወድሞ እንዳገኙት ነው የተናገሩት። ያው ስንመለስ ቤቱም ምንም ተገንጣጥሎን ያገኘ ነው እና ቤትም ምንም ንብረት ራሱ ምንም ያስቀሩት ነገር የለም ዱቄት ራሱ የቀራቸው ነገር የለም ሽሮና በርበሬም። የኛም ብቻ ሳይሆን በአካባቢ ያለው እንደዚህ ተፈናቅሎ የሄደው ሰው ሲመጣ ባዶ ቤት ነው ያገኘው። እጅሽ ላይ እንኳ ብር ቢኖርም ወደ ማዘጋጀትም ስለማይቻል መብራትም ውሀም ስለሌለ ምንም ነገር ማዘጋጀት ማዘጋጀት አይቻልም። ወደ ገጠር አካባቢ በተለይ እነሱ ጦርነቱ ከመጀመሪያ ጀምሮ እስካሁን ድረስ በነበረበት አካባቢ በጣም ከባድ ነው። ወራም ምክንያቱም አሁን ወደ ገጠር አካባቢ አርሰው አጭደው ምናምን ነገር ነው ለምግብነት የሚጠቀሙት። ያንን ነገር ደግሞ ማድረግ አልቻሉም በዚህ ምክንያት ማለት ነው እና አሁን ያ ነገር በሰዓቱ ስላልታጨደ ስላልተወቃ ምንም አይነት ነገር የለም። በገጠሩ ረሃብ ነው አሁን ድረስ ማለት ነው። የዚሁ ከተማ ነዋሪ የሆኑት አቶ ተስፋዬ ሞገስ የህወሀት ታጣቂዎች በከተማቸው ከገቡ በኋላ ምንም አይነት እንቅስቃሴ ባለመኖሩ የሚበላ ነገር ለማግኘት ህብረተሰቡ እርስ በርስ ሲደጋገፍ መቆየቱን ገልጸው አሁን ችግሩ ከፍቷል ይላሉ። መንግስት ሰራተኛ ነኝ አለቀኩም። እዚሁ ነበር የነበርኩት፣ ግን ህዝቡ አብዛኛው ተፈናሏል የገጠሩም ወደ ወረዳው መጥቷል። የገጠር ነዋሪ የከተማ ነዋሪም አብዛኛው ወደ ጋይንት ወደ ደብረ ታቦር ወደ ባህር ዳር ተፈናቅሎ ነበር። በዚህ ምክንያት ምግብ እጥረት አጋጥሞት ነበር። እነሱም ራሳቸው ይጠቀሙበት ነበር፣ ያዘጋጀው ነገር ይጠቀሙበታል። ከችግሩ ላይ ዱቄቱን ይወስዱበታል። በርበሬውን፣ ሽሮውን ይጠቀሙበታል። በሬውንም እንደዚሁ ያርዱበት ነበር። ዝም ብሎ አንዳንድ ጊዜ እንደውም የተለወጠ ብር የድሮውን ብር ይሰጡታል፣ በሬውን በባሁን ዋጋ ያን ይሰጣል። ገበሬ ነው አቅም እንዲ ይሰጣል፣ ይቀበላል። ብሩ ሲው የቀድሞው ብር ይሆንበታል። አልሰጥም በሬ ሲል ያው የሚደርስበት እንግልት ነው፣ ድብደባ። ምን ይገጥመዋል? ምንም አድርጋ አልቻለም። ብዙዎቹ ገበሬዎች በዚህ መንገድ ሲሰራ ውስጥ ገብተዋል። እርዳታ የተወሰኑ እርዳታዎች መጥተዋል። እሱ ለተወሰነው ህዝብ ሰጥቷል። ለምን ያህል እንደተሰጠ ባለቁ የተወሰኑ ህዝቦች ወስደዋል። አብዛኛው ህዝብ ግን ችግር ላይ ነው ያለው ገጠርም በጦርነቱ ምክንያት ብዙ ሰብ ወድሞ ተቃጥሏል። የደረሱ ሰብሎች ተቃጥለዋል። በመሳሪያ ደባው በም የታጨዱትን ክምሮች ተቃጥለዋል። የቆሙት ሰብሎችም እንደዚሁ ደረቅ ደረቅ ስለነበሩ መሳሪያ ያፍባቸዋል። ጦርነቱ የሚያካሄድባቸው አካባቢ አብዛኛው ቀበሌ በአንዳንድ ቀበሌዎች ካልሆኑ ስጠቀጥ አብዛኛው ቀበሌ ጦርነት የተካሄደባቸው ናቸው። አብዛኛው ቀበሌ በዛ ምክንያት ሰው ተጠቅጥቋል። ሲደርስ ደግሞ ተቃጠለ። በቃ አብዛኛው አይሳዙ ለማጨድ እንኳን የማይችል ጦርነት ያለባቸው አካባቢ ወተ በተለይ ወደዚህ ወደ ጋሸና ግንባር አርቤት አካባቢ፣ ወቄት አካባቢ የሚባሉ ቦታዎች ታጉባይ የሚባሉ አካባቢዎች የጦርነት ቦታዎች ነበሩ። እሱ አካባቢ ገበሬው ለመሰብሰብ አልቻለም። ሰው ማረምም አልቻለም፣ መሰብሰብም አልቻለም። በጣም ስቃይ ነበር። በዚህ በተፈጠረው ጦርነት ምክንያት ሰው የተጎዳ ስለሆነ ከፍተኛ የራብም ክስተት እንደሚፈጠራል ብዬ ነው የማስበው። የአማራ ክልል አደጋ መከላከል እና ምግብ ዋስትና ኮሚሽን ኮሚሽነር ዘላለም ልጃለም በክልሉ አስቸኳይ የምግብ እህል እርዳታ የሚያስፈልጋቸው ዜጎች ቁጥር ከጊዜ ወደ ጊዜ እየጨመረ መምጣቱን ገልጸው በአሁኑ ወቅት ነጻ በወጡ አካባቢዎች በየወሩ አንድ ነጥብ ሁለት ሚሊዮን ኩንታል እህል እንደሚያስፈልግ ተናግረዋል። የተለቀቁ አካባቢዎች ከፍተኛ የሆነ ሰብአዊና ቁሳዊ ጉዳት አድርሰው ጠላት የወጣው ስለዚህ በእነዚህ አካባቢዎች የሚበላ የለም። የጤና አገልግሎት በከፍተኛ ሁኔታ ጉዳት የደረሰበት ነው። የንጹህ መጠጥ አገልግሎቶችን የተቋረጡበት ሁኔታ ነው ያለው እና እነዚህን መደበኛ የሪከቨሪ ስራ ወይም የመልሱ ማቋቋሙ ስራ እስከሚሰራ ድረስ ለህዝቡ ተደራሽ የሚሆኑበትን ሁኔታ ለመፍጠር የሚያስችል ስራ እየተሰራ ያለበት ሁኔታ ነው ያለ። ስለዚህ ጠላት የነበረባቸው አካባቢዎች ከፍተኛ የሆነ የምግብ ክፍተት የነበረበት ከመሆኑ ጋር ተያይዙ ምግብ ወደ ተለቀቁ አካባቢዎች የማስገባት ስራ ነው አሁን እየሰራ ነው ያለ ነው። በዚህ እስካሁን ባለው ሁኔታ ከሰባ ሺህ ኩንታል በላይ በደቡብ ወሎ፣ በሰሜን ወሎ፣ በተመሳሳይ በሰሜን ሸዋ አካባቢ ድጋፍ እየተደረገ ነው። ወደ ሰቆጣም አካባቢ አሁን ድጋፍ እየተላካ ያለበት ሁኔታ ነው። ስለዚህ በአጠቃላይ እነዚህ አካባቢዎች ሙሉ በሙሉ ጠላት ጉዳት ያደረሰባቸው ከመሆኑ ጋር ተያይዞ ጠላት በቆየባቸው አካባቢ 1.2 ሚሊዮን ኩንታል እህል ያስፈልጋል። ለአንድ ወር ማለት ነው። 11.4 ሚሊዮን ህዝብ ጉዳት ደርሶበታል። ስለዚህ ለዚህ የሚሆን ድጋፍ የማሰባሰብ እና ለነዚህ ሰዎች ዜጎቻችን ተደራሽ የምንሆንበትን ሁኔታ ነው እየሰራን ያለ ነው ሲል ኮሚሽነር ዘላለም ለመላ ኢትዮጵያውያን የድጋፍ ጥሪም አድርገዋል። አገር አቀፍ የሆነ ንቅናቄ በመፍጠር የተጎዱ የመሰረተ ልማት ተቋማት ጉዳት የደረሰባቸው የግለሰብ ሀብቶችና ንብረቶችን እንደገና ሪያብሊቴት የምናደርግበት ሪከቨር የሚያደርግበት ሁኔታ ለመፍጠር የሚያስችል ስራ በጥናት ደረጃ እየተሰራ መሆኑን ለመግለጽ ነው። በአጠቃላይ ግን እስካሁን ተፈናቃዮችን በሚመለከት ህብረተሰባችን፣ መንግስትና መንግስት ያልሆኑ ድርጅቶች፣ በሀገር ውስጥም በውጭ ያሉ ዜጎቻችን፣ ባለሀብቱ ያደረገውን አስተዋጽኦ በማመስገን በቀጣይም ደግሞ እነዚህ ተፈናቃዮች መደበኛ ህይወታቸውን እስከሚኖሩ እና እስከሚመሩ ድረስ የመንግስትንና የህዝብን ድጋፍ የሚጠይቁበት ሁኔታ ስላለ ከመቼውም ጊዜ በበለጠ በተለይም ደግሞ በጦርነቱ ያፈጠርነው አንድነት አለ። ተፈናቃዮቻችን በተፈናቀሉበት ዜጎቻችን በተፈናቀሉ ጊዜ የተፈጠረ አንድነት አለ። ይህን ችግር ለመሻገር ከፍተኛ ያረበረብነው በአንድነት ስሜት የተደረገው አሁንም እነዚህ ዜጎችን መልሶ ለማቋቋምና የተጎዱ የተጎዱ ተቋማትን ወደ ነበሩበት ለመመለስ መላው የሀገራችን ህዝቦች፣ እንዲሁም ደግሞ መንግስታዊና መንግስታዊ ያልሆኑ ድርጅቶች አስፈላጊው ትብብር እንድታደርጉ ጥሪ ማስተላለፍ ይፈልጋሉ። አመሰግናለሁ። በአማራ ክልል በጦርነቱ ምክንያት ከተፈናቀሉት ሁለት ነጥብ ሶስት ሚሊዮን ዜጎች ውስጥ ከአንድ መቶ ስልሳ ሺህ በላይ ተፈናቃዮች ወደ ቀያቸው የተመለሱ ሲሆን እስከዚህ ወር መጨረሻ የማጓጓዙ ስራ እንደሚቀጥልም ተናግረዋል። ኮሚሽነር ዘላለም ለአሜሪካ ድምጽ አስቴር ምስጋናው ባህርዳር